You're with SBS Radio. صلاة وتسليم وأزكى تحيتي صلى الله عليه وسلم صلاة وتسليم وأزكى تحيتي صلى الله على المصطفى الهادي يا محمد يا رسول الله شيخ عبد الرحمن حجي كبير በአውስትራሊያ የኢትዮጵያ እስልምና እምነት ተከታዮች መሪ እንኳን ለ2012 ዓ ም የኢትዮጵያውያን አዲስ ዓመት በሰላም አደረሶ እያልን እዚህ አውስትራሊያ ለሚገኙት የእስልምና እምነት ተከታዮች የእንኳን አደረሳችሁ መልእክቶትን ያስተላልፉ ዘንድ ጋብዘናል። አመሰግናለሁ ማርታ። እንግዲህ መልእክቴ ኢትዮጵያ ሕዝብ፣ መላው ኢትዮጵያ ሕዝብ ውጭ ሀገር ያለው ሀገር ላይ ያሉትም እንኳን አላህ ሱብሃነሁ ወተዓላ በአዲሱ ዓመት ደረሳችሁ ይላለሁኝ። እንግዲህ ዓመቱን የበረካው፣ የሰላም፣ የብልጽግና አላህ ያድርግላችሁ ብዬ ምኞቴን አስተላልፋለሁ። ሃይማኖት ለግሉ ሀገር ደግሞ ለሁላችን ነው። ይሄ ሁላችን በአንድ ላይ አንድ ሆኖ ኢትዮጵያ ህዝብ እንደሚታየው እንደተለመደ በየዓመቱ በሰላም ማክበር የፍቅር ዘመን፣ የደስታ ዘመን፣ የብልጽግና ዘመን አላህ ያድርግልን ብለን ጸሎታችን እያደረግን፣ በሰላም አንድ ላይ በፍቅር ማሳለፍ ግዴታ ይመስለኛል። በጣም ነው የምናመሰግነው፣ ሼክ አብዱራህማን ሀጂ ከቢር በአውስትራሊያ የእስልምና እምነት ተከታዮች መሪ። በድጋሚ እንኳን አደረሱ እንላለን። እንኳን አብሮ አደረሰን፣ እናመሰግናለን። በሰላም አላህ ያኖረን፣ ሀገራችን ቶሎ ብለ የምታድግና የፈለግንላትን ሰላም ማግኘት፣ ዘረኝነት ጠፍቶ ወደ ብልጽግና የምንሸጋገር አላህ ያድርገን ብለን ዱዐ እናደርጋለን። አ So